ምዕራፍ ሁለት የክርስትና ወደ አፍሪካ መምጣት። የኢየሱስ ክርስቶስ ቤተ ክርስቲያን የወንጌል አገልግሎቷን እና እድገቷን የጀመረችው በሰላሳ ዓመተ ምሕረት በበዓለ ሃምሳ ዕለት ነበር ለማለት ከቻልን ወንጌል ወደ አፍሪካ የመጣው ከዚያ ጥቂት ዘግየት ብሎ ነበር እንላለን። ክርስቶስ ወደ ሰማይ ከማረጉ በፊት ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም፣ በይሁዳም ሁሉ፣ በሰማርያም እስከ ምድር ዳርም ድረስ ምስክሮች ትሆናላችሁ። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ብሎ ነበር። ደቀ መዛሙርቱም ይህን ትእዛዝ በመቀበል እስከ በዓለ ሃምሳ ዕለት ድረስ ጠበቁ። መንፈስ ቅዱስን ከተቀበሉ በኋላም በኢየሩሳሌም ይመሰክሩ ጀመር። ከኢየሩሳሌምም በኋላ የጌታን ትእዛዝ በመከተል ወደ ይሁዳና ወደ ሰማርያ ሄደው እንደነበር ልብ ማለቱ ተገቢ ነው። ሐዋርያት በእነዚያ ስፍራዎች ወንጌልን ካስተማሩ በኋላ ወደ ዓለም ሁሉ እንዲሄዱና እንዲመሰክሩ ጌታ አዟቸው ነበር። ከዚያ ቀጥሎ ወንጌልን የማስተማር ተግባር ያመራው ወደ አውሮፓ ወይም ወደ ቀሪው የእስያ ክፍል እንዳልሆነ ከሐዋርያት ሥራ መጽሐፍ መመልከቱ መልካም ነው። እግዚአብሔር ከላይ ከጠቀሱት ከተጠቀሱት ስፍራዎች ቀጥሎ ወንጌል እንዲሄድ የፈለገው ወደ አፍሪካ ስለነበር ለአንድ አፍሪካዊ ይመሰከርለት ዘንድ ፊልጶስን አዘጋጀ። የጌታ መልአክ ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረበዳ በዳ ወደ ሆነው መንገድ ሂድ አለው። ተነስቶም ሄደ። እነሆም ህንደኬ የተባለች የኢትዮጵያ ንግሥት አዛዥ እና ጀንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ ኢትዮጵያዊ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳያስን መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጦ የነቢዩን የኢሳያስን መጽሐፍ ሲያነብ ሰማና በአሁኑ የምታነባውን መታነባውን ታውቀዋለህኒ ብሎ ጠየቀው። እርሱም የሚመራኝ ሳይኖር ይህን እንዴት ይቻለኛል አለው። ወጥቶም ከርሱ ጋር ይቀመጥ ዘንድ ፍልምጶስን ለመነው። ያነባውም የነበረ የመጽሐፍ ክፍል ይህ ነበር። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትን በሸላሾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም በውርደቱ ፍርዱ ተወገደ። ሕይወቱ ከምድር ተወገደ ተወገዳለችና ትውልዱንስ ማንራ ይናገራል? ጀንደረባውም ለፊልጶስ መልሶ እባክ፣ ነብዩ ይህንን ስለማን ይናገራል? ስለ ራሱ ነው እኔ ወይስ ስለ ሌላ አለው። ፊልጶስም አፉን ከከፈተ ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት። በመንገድም ሲሄዱ ውሃ ወዳለበት ቦታ ደረሱ። ጀንደረባው እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድነው? አለው። ፊልጶስም በፍጹም ልብ ብታምን ተፈቅዷል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላው እንዲቆም አዘዘ። ፊልጶስና ጀንደረባው ሁለቱም ወደ ውሃ ወረዱ። አጠመቀውም። ሐዋርያ ስራ ምዕራፍ 8 ቁጥር 16 እስከ 38። እግዚአብሔር ወንጌል ወደ አፍሪካ እንዲደርስ ስላመቻቸው መንገድ የሚናገረው ታሪክ መጽሐፍ ቅዱስ ውስጥ የምናገኘው እንዲህ ተመዝግቦ ነው። ይህ ኢትዮጵያዊ ታዋቂ የመንግስት ባለስልጣን በመሆኑ በብዙ ሰዎች ላይ በጎ ተጽዕኖ ለማድረግ የሚችል መሆኑን እግዚአብሔር ያውቅ ነበር። ይህ ሰው ክርስቲያን ከሆነ በኋላ ስለ ኢየሱስ ክርስቶስ ለመመስከር ብዙ እድሎች አግኝቶ እንደነበር አያጠራጥርም። ይህ ኢትዮጵያዊ ከተጠመቀ በኋላ ጉዞውን ወደ አፍሪካ ቀጠለ። መጽሐፍ ቅዱስ ይህን ሰው ኢትዮጵያዊ እያለ ብጠራውም የኖቢያ መንግስት ባለስልጣን እንደነበረ አጠቃላይ ስምምነት አለ። ከክርስቶስ ልደት በኋላ በነበረው የመጀመሪያው ምዕተ ዓመት ኢትዮጵያ የሚለው ስም የአሁኒቱ ኢትዮጵያ መጠሪያ አልነበረ። አዲስ ኪዳን ውስጥ ስለ አፍሪካ ወይም ስለ አፍሪካና ስለ ቤተክርስቲያን የሚናገረው ረጅም ክፍል ስለ ኢትዮጵያዊ መንፈሳዊ አገልጋይ መላወጥ የሚገልጠው ብቻ ነው። ሆኖም ከአፍሪካ ስለሆኑ ሰዎች የሚናገሩ ሌሎች ክፍሎችም አሉ። በሐዋርያት ሥራ ምዕራፍ 11 ቁጥር 20 የቃሪያና ሰዎች በአንጾኪያ ቤተክርስቲያን አመራር ውስጥ ንቁ ተሳታፊዎች እንደነበሩ ተነግሮናል። ቆይቶ ደግሞ በሐዋርያት ሥራ ምዕራፍ 18 ቁጥር 24 እስከ 28 እስክንድርያዊው አጵሎስ ኤፌሶንን በመጎብኘት ላይ ያለ ክርስቲያን እንደሆነ እንረዳለን። ይህ ሌላ የአፍሪካ ሰው የኢየሱስ ክርስቶስን ወንጌል የሚያ የምሥራች ለቆሮንቶስ ሰዎች በመስበክ በተራው የአውሮፓ ሚስዮናዊ ሆኗል። የግብጽን ቤተክርስቲያን የመሰረተው ወንጌላዊ ማርቆስ የተባለው ዮሐንስ እንደሆነ አፈ አፈታሪክ ይገልጣል። የኮፕቲክ ኦርቶዶክስ ቤተክርስቲያን የታሪክ ልቃውንት እንደሚናገሩት ጳውሎስና ባርናባስ በሁለተኛው ሐዋርያዊ ጉዞ መጀመሪያ ላይ ማርቆስ ይባል በነበረው በዮሐንስ ጉዳይ ከተለያዩ በኋላ ባርናባስና ማርቆስ የተባለው ዮሐንስ ለአገልግሎት ወደ ቆጵሮስ ሄዱ። ሐዋርያ ሥራ ምዕራፍ 15 ቁጥር 36 እስከ 39። ከዚያም ማርቆስ ወንጌልን ለመስበክ ፔንታፖሊስ ወደ ተባለው የትውልድ ቦታው አመራ። ከዚያም በኋላ ነው ወደ ግብጽ መጥቶ አገልግሎቱን እስክንድሪያ ውስጥ የጀመረው። በእስክንድሪያ በነበረው የመጀመሪያ ቀን አገልግሎቱ ለአንድ ጫማ ሰፊ ወንጌልን እንደመሰከረ የኮፕቴክ ታሪክ ሊቃውንት ይናገራሉ። ጫማ ሰፊው ወንጌል ተቀበለና ማርቆስን ወደ ቤቱ እንዲገባ ጋበዘው። የጋባዡ ቤተሰብ በሙሉ በክርስቶስ አምኖ ተጠመቀ። ጫማ ሰፊው አኒያነስና ቤተሰቡ ማርቆስ ግብጽ ውስጥ በሰጠው አገልግሎት የተለወጡ የመጀመሪያዎቹና እነዚያ የነበረችው ቤተ ክርስቲያን መነሻዎች ነበሩ። እግዚአብሔር የማርቆስን አገልግሎት ስለባረከ ብዙም ሳይቆይ በግብጽና በሊቢያ አምስት ቤተ ክርስቲያናት ተመሰረቱ። ማርቆስ በጊዜው የነበረውን ክፋትና ከልክ ያለፈ አረማዊ እምነት ያለአንዳች ፍርሃት በመቃወም ይሰብክ ስለነበር የሃይማኖትና የፖለቲካ መሪዎች ያሴሩበት ጀመር። ሚያዚያ 26 ቀን 69 ዓመተ ምህረት ከግብጽና ከሊቢያ የሆኑ ክርስቲያኖች የፋሲካን በዓል ለማክበር እስክንድሪያ በሚገኘው ታላቁ በአውካሊያ ቤተ ክርስቲያን ተሰብስበው ነበር። ክርስቲያኖች በስብሰባ ላይ እንዳሉ የሮም የህዝብ አለቆች አንዳንድ አረማውያንን ለአመጽ አነሳሷቸው። አመጸኞቹም ወደ ቤተ ክርስቲያኒቱ ዘልቀው በመግባት ማርቆስን ገፈታትረው ወደ ጎዳና አወጡትና በገመድ አስረው በአውራ ጎዳና ከጎተቱት በኋላ ገደሉት። የግብጽ ቤተ ክርስቲያን መስራች የሆነው ማርቆስ በዚህ ሁኔታ በሰማዕትነት ቢያልፍም ቤተ ክርስቲያኒቱ በቀላሉ አልሞተችም። በሚገባ የተደራጀች ቤተ ክርስቲያን በ180 ዓመተ ምህረት በግብጽ እንድትመሰረት ያስቻለ የወንጌል ሥራ ቀጥሎ ነበር። ግብጽ ውስጥ የነበሩትና የመጀመሪያዎቹ አማኞች በብዛት እስክንድሪያ ከተማ ውስጥ የሚኖሩ የግሪክ ዝርያዎች እንደነበሩ ይታመናል። ቆይቶ ደግሞ የካም ዝርያ ወደ ነበሩት ግብጻውያን ወይም ኮፕቲኮች ተስፋፋ። ከግብጽ ሌላ በሮማውያን የአፍሪካ ክፍለ አገራትና በኖሜዲያ ወይም በሰሜን አፍሪካ የነበረች ጥንታዊት አገር ቀደም ሲል ወንጌል ተስፋፍቶ ነበር። በእነዚህ አካባቢዎች ቤተ ክርስቲያን የተቆረቆረችው እንዴት እንደነበረ ባናውቅም በ180 አመተ ምህረት በርከት ያሉ ክርስቲያኖች እንደነበሩ እንረዳለን። በዚያም አመተ ምህረት አስራ ሁለት ክርስቲያኖች በክርስቶስ ኢየሱስ በማመናቸው በካርታጎ ከተማ እንደተገደሉ ታሪክ ይናገረናል። ቤተ ክርስቲያኒቱ ከሮም መንግስት ከፍተኛ ስደት ቢደርስባትም በዘመኑ የነበሩ ክርስቲያኖች በእምነታቸው ጸንተዋል። ለማጠቃለል በሶስተኛው መቶ ክፍለ ዘመን መጀመሪያ ላይ ማለትም ሁለት መቶ ዓመተ ምህረት ሰሜን አፍሪካ ውስጥ ብዙ አጥቢያ ቤተ ክርስቲያን ሲኖር ሲኖሩ ክርስትናም ያለማቋረጥ ያድግ ነበር። ጥያቄዎች። አንደኛ ወንጌል ከሰማሪያ ቀጥሎ የተሰበከው በየትኛው የዓለም ክፍል ነው? ሁለተኛ በሐዋርያት ሥራ መጽሐፍ መሰረት ኢትዮጵያዊው ባለስልጣን ማን ነበር? ሶስተኛ በጥንቷ የአዲስ ኪዳን ቤተክርስቲያን የላቀ ሚና የተጫወቱ ሌሎች አፍሪካውያን ነበሩን? መልሶ አዎን ከሆነ አንድ ምሳሌ ይስጡ። አራተኛ ስለመጀመሪያይቱ የግብጽ ቤተክርስቲያን የሚያውቁትን ይናገሩ። አምስተኛ ከ200 ዓመተ ምህረት በፊት ህልውናቸውን የምናውቀው ሌሎች አቤተ ክርስቲያን የሚገኙ በየትኛው የአፍሪካ ክፍል ነበር?